ጀርመናዊው ተመራማሪ ቡርካርት ቫልዴከር በቡሩንዲ የነጭ አባይን ምንጭ መጀመሪያ እንዳገኙ ይነገራል። በሀገር አስጎብኝነት ሙያ የተሰማሩት የቡሩንዲ ተወላጁ ናሂማ እና ሄርሞ እንደሚያስታውሱት በጎርጎሪዮሳዊው 1930 ዓ ም ግብፅን የጎበኙትና የአባይ ወንዝ ከሜዲትሬኒየን ባህር ጋር ሲቀላቀል የተመለከቱት ቦርክሃርት ቫልዴከር የወንዙ ውሃ ከየት እንደሚመነጭ ራሳቸውን በመጠየቅ ምንጩን የመፈለጉን ስራ ለመጀመር ወሰኑ። ይህ ፍለጋቸው አራት ዓመት ወስዶባቸዋል። ወደ ሰባት ሺህ ኪሎ ሜትር ያህል በእግራቸው ከተጓዙ በኋላ ምንጩን በደቡባዊ ቡሩንዲ በሚገኙ ተራሮች ስር ማግኘታቸውንና በዚሁ ቦታም ለመታሰቢያ አንድ ንዑስ ፒራሚድ ማቆማቸውን ናሄርሞ ተናግረዋል። ቡሩንዲ ይህንኑ ቦታ የቱሪስት መስህብ ለማድረግ ብትፈልግም ፍላጎቷ እንዳልሰመረ ናሄርሞ በቅሬታ ገልጸዋል። በአሁኑ ጊዜ አካባቢውን ብዙ ሰው አይጎበኘውም። ቀደም ባለ ጊዜ በተለይ ከ2015 የፖለቲካ ቀውስ በፊት ግን ብዙ ነበር። አሁን በቀን ምናልባት አንድ ቱሪስት ይመጣ ይሆናል። በፊት ግን አስር፣ አንዳንዴም 20 አገር ጎበኚዎች ይመጡ ነበር። የቡሩንዲ ፕሬዝደንት ፒየር ንኩሩንዚዛ ለሶስተኛ የስልጣን ዘመን ለመቀጠል የወሰኑበትን ድርጊት በመቃወም በሀገሪቱ የተፈጠረው ደም አፋሳሹ ውዝግብና የጸጥታ አባላት የወሰዱት የኃይል እርምጃ በመቶዎች የሚቆጠሩ ዜጎችን ሕይወት አጥፍቷል። በመቶሺዎች የሚገመቱትንም ደግሞ ለስደት ዳርጓል። ቡሩንዲ አሁንም በሰብአዊ መብት ጥሰት አብዝታ የምትወቀስበት ድርጊት ቱሪስቶችንም ከሀገሪቱ አርቋል። ይሁንና ቡሩንዲ በወቅቱ የተረጋጋችና አስተማማኝ ጸጥታ የሚታይባት መሆኗን የጸጥታና የፖሊስ ሚኒስቴር ቃል አቀባይ ፒየር እንኩሩ ኪዬ በመግለጽ የሀገር ጎብኚዎችን ስጋት ለመቀነስ ሞክረዋል። ሁኔታዎች ወደ ነበሩበት ተመልሷል። በ2015 ዓ ምት፣ ቡሩንዲ ውስጥ አመፅ ተነስቶ ነበር። በዚያን ጊዜ ሰዎች በመዲናይቱ ቡጅንቡራ መንገዶች ላይ ይገደሉ ነበር። ዛሬ ግን ይህ ንቅናቄ ተደምሰዋል። አሁን ሰላም፣ ጸጥታ ሰፍነዋል። የጸጥታና የፖሊስ ሚኒስቴሩ ቃል አቀባይ ይህን ይበሉ እንጂ በቡሩንዲ በቱሪዝሙ ዘርፍ እስካሁን ብዙም የታየ መሻሻል እንደሌለ በኢኮኖሚ ሚኒስቴር የቱሪዝም ክፍል ኃላፊ ሊዮኒዳስ ሀቦኒማና ገልጸዋል። ምክንያቱንም እንደሚከተለው ያስረዳሉ። ትልቁ ተግዳሮት የጸጥታው ጉዳይ ሳይሆን ለቡሩንዲ የተሰጠው ገጽታ ነው። ይህ በፍጹም ገሃዱን አያንጸባርቅም። ጀርመናዊው ተመራማሪ ቡርክሃርት ቫልዴከር ፒራሚድ ካቆሙበት የነጭ አባይ ወንዝ ምንጭ ነው ከሚባለው አካባቢ በመኪና የአንድ ሰዓት መንገድ ርቀት ላይ በሚገኝ መንደር የሚኖሩት የቡሩንዲ ዜጎች ግን የቱሪስቶች ቁጥር መቀነስ ኑሮን አዳጋች እንዳደረገባቸው ይናገራሉ። ከዓለም ድሆች ሀገራት አንዷ የሆነችው ቡሩንዲ በፖለቲካው ቀውስ ሰበብ ይበልጡን ደሂታለች። የውጭ ሰዎች ለጉብኝት ወደ ሀገሪቱ ቢሄዱ ታንዛኒያ ልታድግ ትችል ይሆናል። በዚያም ሆነ በዚህ ግን በደቡባዊ ቡሩንዲ የነጭ አባይ ምንጭን የሚያስጎበኙት ናሄርሞ የተሻለ የወደፊት ሁኔታ ይመጣል በሚል ተስፋ አድርገዋል።